አመሰግናለሁ። አብይ ይበራ ይባላለሁ። በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ወይም ደግሞ አክሬዲቴሽን ነው የምንለው ዳይሬክቶሬት ዳይሬክተር አመሰግናለሁ። ወደ ጥያቄዎች ስገባ በዛሬው ዕለት እንግዲህ ሙሉ ለሙሉ በድረገጽ የታገዘ ትምህርትን ለማስጀመር መወሰናችሁን ከኢትዮጵያ የሳይንስና ከፍተኛ ትምህርት ሚኒስቴር ጋር በጋራ በመሆን መግለጫ ሰጥታችኋል እና ምን አይነት ለውጦች ነው የሚጠበቁት? ምንድን ነው እሱስ አዲሱ ነገር? ከሁለት አመት በፊት የኢትዮጵያ አጠቃላይ ትምህርት የጽኖ ተካፋ ጥናት መደረጉን ታስታውሻለሽ። የዛ የጥናት ውጤት አንዱ ከፍተኛ ትምህርትን ተደራሽነት አሁን ካለበት ሁኔታ መጨመር አስፈላጊ መሆኑን ያሳይ ነው። ምንም ያህል ኢንቨስትመንት ሲደረግም እንግዲህ በከፍተኛ ትምህርት ደረጃ በጣም ትንሽ የነበሩ ዩኒቨርሲቲ በመንግስት ደረጃ በጣም ማስፋፊያ ተደርጎ ወደ ሀምሳ የደረሱበት ሁኔታ ተፈጥሯል። በግልም ሴክተሩ እንደዚሁ ወደ ሁለት መቶ ሀምሳ ተቋማት በስራ ላይ እንዳሉ ይታወቃል። ነገር ግን ይሄ ሁሉ ሆኖ ከፍተኛ ትምህርት ተደራሽነት ገና አስራ ሦስት ፐርሰንት ላይ ነው ያለው። ይሄ የሚያሳየው ጥናቱ ነው። ስለዚህ የጥናቱ ምክረ ሃሳብ ምንድን ነው? አሁን በተያዘው መንገድ ማለትም በየቦታው ዩኒቨርሲቲ በመገንባት ይህን የሚጠበቀውን የከፍተኛ ትምህርት ተደራሽነት ማሳደግ ስለማይቻል ሌሎች አማራጮችን ማየት አስፈላጊ እንደነበር አመላክቷል። ከዛ ካመላከታቸው አንዱ የተካሰጣት ዘዴ ተብሎ የተመረጠው የኦንላይን ነው። ተማሪዎች አጠናቀው እስከሚያገኙት የትምህርት ማስረ ድረስ ሙሉ በሙሉ በኦንላይን የተደገፈ ትምህርት ኢትዮጵያ ውስጥ አይሰጥም ነበር። ማንም የሚሰጠው አልነበረም። እውቅና የመስጫ መመሪያም መስፈርትም አልነበረም። ስለዚህ ያንን ነው ለማድረግ የተሞከረው ሙሉ በሙሉ በኦንላይን የከፍተኛ ትምህርት መስጠት የሚችሉበትን ሁኔታ በመገምገም ብቁማችሁ መስጠት ትችላላችሁ የሚያስብል መመሪያ ነው ተዘጋጅተው ወደ ስራ እንዲገባ የተደረገው። ማለት ይሄ እንግዲህ የትምህርት ጥራትን በተመለከተ በምን አይነት መልኩ ነው ሊያግዝ የሚችል? አንዱም አስፈላጊ ያደረገው መመሪያውን አገሪቱ ላይ የታየው የትምህርት ጥራት ችግር ነው። እንግዲህ የተለመደው በርቀት የትምህርት አስተጣዘሬ በጣም ውስብስብ ችግር የታየበት ሀገሪቱን እንደውም ወደ ከፋ ሁኔታ ውስጥ ተታዝማም የሚያሳየ ነው። ሰዎች በቂ ትምህርት ሳያገኙ በቂ ጊዜ ትምህርት ላይ ሳያሳልፉ የትምህርት ማስረጃ የሚያገኙበት ሁኔታ እንደነበረ ለማየት ተችሏል። ስለዚህ ኦንላይን ትምህርት ይዞት የሚመጣው አንድ ጥቅም የትምህርት ጥራትን ከተለመደው የርቀት አዘዛ የትምህርት አዛዘዴ እሴት ጨምሮ ጥራቱን ያሳድገዋል ተብሎ ነው የሚጠበቀው። ይኸውም ለምሳሌ ተማሪዎች የላይቭ ወይም ደግሞ የቀጥታ ከመምህራኖቻቸው ጋር ትምህርት የሚያገኙበት ሁኔታ አስገዳጅ እንደሆነ መመሪያ ያስቀምጣል። ይሄ አንዱ የሚጨምረው ስቴት ነው። ከዚህ በፊት በጣም በርቀት በጣም በተዛነፈ ሁኔታ ነበር ሲሰጥ የነበረው። አሁን በተደጋጋሚ በቀጥታ ተማሪዎች የኢንተርኔት አገልግሎት በመጠቀም ከመምህራኖቻቸው ጋር ትምህርት የሚያገኝበት ሁኔታ መኖር እንደሚያስፈልግ ያስገድዳል። ሁለተኛው ትምህርት የሚሰጥ በኮንተንቱ በምስልና በድምጽ የተደገፈ ነው። በጣም ነባራዊ ሁኔታን ግምት ውስጥ ያስገባ ተማሪዎች ትምህርታቸውን ካጠናቀቁ በኋላ ሲወጡ ከሚገጥማቸው የስራ ሁኔታ ጋር ያገናዘበ መሆን እንደሚገባው ያስገድዳል። ይህም ሌላ ተጨማሪ ቴክኖሎጂ ይዞልን የሚመጣው እሴት ነው ማለት ነው። ከተለመደው የርቀት ትምህርት አስተዛዘዴ በጣም ሴት ጨምሮ ጥራቱን ያሳድጋል ተብሎ ነው የሚጠበቀው። ሌላው ምናልባት ከዚህ ጋር በተያያዘ ኤጀንሲው የከፍተኛ ትምህርት መረጃ ስርዓት ከቴክኖሎጂ እና ኢኖቬሽን ሚኒስቴር ጋር በመተባበር እንደዚሁ ስራ ውስጥ ለማስገባት ትናንትና ተመርቋል። ይሄ የመረጃ ስርዓት ኦንላይን የትምህርት አሰጣጥ ዘደጋ ኢንተግሬትድ ሆኖ ተቋማት ከተሰጣቸው ኃላፊነት ውጭ ትምህርትን ጥራትን ባጓደለ ሁኔታ እንዳያከናውኑ የሚያስችል የቁጥጥርና የክትትል ስራ አብሮ ይከናወናል ተብሎ ነው የሚታሰበው። በዚህ የትምህርት አሰጣት ሂደት ውስጥ ምን ያህል ተማሪዎች ይመዘገባሉ ተብሎ ይጠበቃል። እንዲሁም ደግሞ የአስተማሪዎችን ስልጠና በተመለከተ ከቴክኖሎጂው ጋር ምን ተሰርቷል? ምን አይነት ስራዎች ናቸው የተሰሩት? ምን ያህል ተማሪ ይመዘገባል የሚለውን የሚወስነው ምን ያህል ተቋም መስፈርቱን አሟልቶ ወደ ስራ ይገባል በሚለው የሚወሰን ይሆናል። አንደኛው እሱ ነው። ሁለተኛው ተማሪ ኦንላይን ለመማር ተማሪዎች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተቀምጠዋል። ቴክኖሎጂውን ለመጠቀም የሚያስችላቸው በቂ ግብአት ሊኖራቸው ይገባል የሚለው አንዱ ጉዳይ ነው። ስለዚህ ይሄ በቂ ግብአት መኖር እና ለመኖር የተማሪውን ቁጥር መልሶ የሚወስነ ይሆናል ማለት ነው። በተለየ ሁኔታ የተወሰነው ሌላ ነገር ዝም ብለን ሙሉ በሙሉ ለረጅም ጊዜ የሚያገለግል እውቅና አንሰጥም ለተቋማት ደረጃ በደረጃ ቴክኖሎጂውን አጠቃቀማቸውን የሚያመጣውን የጥራት ለውጥ እያየን እያሳደግ ነው የምንሄደው በምንሄድበት አግባብ የሚከናወን ነው የሚሆነው። ስለዚህ የመጀመሪያው የምንሰጠው ፈቃድ ለአንድ ዓመት ለሙከራ ነው የምንሰጠው። ስለዚህ በአንድ ዓመት ውስጥ በነበራቸው ብቃት የወደፊት የተቋማት በዚህ ዘርፍ የመቆየት ሁኔታ የሚወሰን ይሆናል ማለት ነው። እንደ ድሮ ዝም ብሎ ተለቁ የማንቆጣጠርበት ሁኔታ ውስጥ የምንገባበት ሁኔታ አይፈጠርም። ስለዚህ ከዚህ አንጻር የተማሪ ቁጥር ቁጥርም በእነዚህ ሁኔታዎች የሚወሰን ይሆናል። ከመምህር ጋር ያነሳሹ መሰረታዊ ጥያቄ ነው። በተለይ እንደዚህ ሙሉ በሙሉ በኦንላይን ተጠቅሞ ትምህርትን የመስጠት ተግባር አልነበረም ሀገር። ስለዚህ አዲስ ነገር ነው። ከዚህ ጋር ተያይዞ መመሪያው አስገዳጅ አድርጎ ያስቀመጣቸው ጉዳዮች አሉ። በኦንላይን ላይ ለመምህርነት የሚሰማሩ ባለሙያዎች በኦንላይን የትምህርት አስተጣዘሬ በቂ ትሬኒንግ ሊያገኙ ይገባል። ያ የተቋማት ኃላፊነት ነው ማለት ነው። ስለዚህ ኤጀንሲያችን እውቅና ትሰጥ እነዛ ለመምህርነት የተመረጡ ባለሙያዎች በቂ ስልጠና ማግኘታቸውን የማረጋገጥ ኃላፊነት ይፈብሳል ማለት ነው። ስለዚህ እንግዲህ በምን አግባብ ትሬኒንጉን ያገኛሉ የተቋማት ኃላፊነት ይሆናል ማለት ነው። ሌላው አንዱ አድቫንቴጅ ኦንላይን ትምህርት ጋር ተያይዞ የሚመጣው ምንድን ነው? ሌላ አገር የሚገኙ በዘርፉ በቂ ልምድ ያላቸው ባለሙያዎች የመጠቀምም ኦፖርቹኒቲ ይፈጥራል። ስለዚህ ያንንም ያስገባ ነው። የግድ ፕሮፖርሽን እንስቀምጠናል፣ ከሀገር ውስጥ ሚኒመሙ ይሄን ያህል መሆን አለበት። ምክንያቱም ተቋማት በአየር ላይ ሊኖሩ አይገባም፣ ተጠያቂነት መኖር ስላለበት ማለት ነው። በሀገሪቱ ካለው ነባራዊ የኢንተርኔት አገልግሎት አኳያስ ይሄ ነገር ምን ያህል ውጤታማ ይሆናል ተብሎ ነው የሚጠበቀው? ኢትዮጵያ ውስጥ ያለው የኢንተርኔት አገልግሎት በጣም ዝቅተኛ ይሄንን ገምግሟል፣ ነባራዊ ሁኔታው። ነገር ግን ትምህርት መስጠት የማንችልበት ሁኔታ ላይ አደለንም የሚያስብል አደላል። አብዛኛው ሀገሪቱን ክፍል ላያካትት ይችል ይሆናል። በመሰረቱ አሁን ባለው የኢትዮ ቴሌኮም መረጃ መሰረት አብዛኛው የሀገሪቱ ክፍል የኢንተርኔት አክሰስ ተጠቃሚ እየሆነ እንደሆነ ያሳያል። ስለዚህ ከዚህ አንጻር ዞሮ ዞሮ አክሰስ ሊያገኙ የሚገባቸው የህብረተሰብ ክፍሎች ትምህርት ማግኘት እስከቻሉ ድረስ ይሄንን የኦንላይን ትምህርት መፍቀድ እንጂ ወይም ማዘግየትና ማቆየት መፍትሄ አይሆንም በሚለው ነው። እንግዲህ በዛ መንገድ ነው እየታየ ያለው። በጣም አመሰግናለሁ። አቶ አብይ ድ ስለሰጠሽኝ አመሰግናለሁ። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።